በኢትዮጵያና በኤርትራ መካከል ያለውን የድንበር ጉዳይ በዘላቂነት ለመፍታት የእኛ የመሪዎች ተገናኝቶ መነጋገር አስፈላጊ ነው ብለዋል የትግራይ ክልል ምክትል ርዕሰ መስተዳድርና የክልሉ ገዢ ፓርቲ ህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል። ዶክተር ደብረ ጽዮን ህወሀት የተመሰረተበትን አርባ አምስተኛ ዓመት ምክንያት በማድረግ ከአንድ የክልሉ ጋዜጣ ጋር ቃለ ምልልስ ሲያደርጉ የሁለቱ ሀገሮች የድንበር ጉዳይ በህግና በስርዓት መቋጫ ሊደረግለት ይገባል ብለዋል። ምክትል ርዕሰ መስተዳድሩ ለጋዜጣው ከቀናት በፊት እንደሰጡት በተገለጸውና ትናንት ይፋ በተደረገ ቃል ምልልሳቸው ላይ በክልላቸው የሰላምና የልማት እንቅስቃሴ እንዲሁም በሀገሪቱ ወቅታዊ ሁኔታዎች ላይም ተናግረዋል። ሙሉጌታ አጽባሃ ዝርዝሩን ይዟል። የህዝባዊ ወያነ ሐርነት ትግራይ ህወሀት ሊቀመንበርና የትግራይ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ከመቃልሕ ትግራይ ጋዜጣ ጋር ባደረጉት ቃለ መጠየቅ ድርጅታቸው ህወሀት ከ45 ዓመታት በፊት ለትጥቅ ትግሉ የተነሳበት ምክንያት ሲናገሩ ያኔ አማራጭ ሀሳቦች በሰላማዊ መንገድ ለማቅረብ ስለታገደ እንደነበር አስታውሷል። ትግሉ ተቀጣጥሎ ለድል እንደበቃ የገለጹት የህወሀት ሊቀመንበር ለ28 ዓመታት በትግራይም ሆነ በሀገር ደረጃ ሰላም ተረጋግጦ እንደቆየም በክልሉ ውስጥ ከ60 ከመቶ በላይ እንደነበረ የጠቆሙት የድህነት መጠን ወደ 29 ከመቶ እንደወረደና ልማትና እድገትም እንደተመዘገበ ተናግሯል። ሊቀመንበር ዋክለው ባለፉት ሁለት ዓመታት ግን በአገሪቱ ሰላም ደፍርሶ የኢኮኖሚ እድገት ቁልቁል መሄድ ጀምረዋል ብለዋል። ኢኮኖሚን ሓፂር ጊዜ እንደሚታየው ታውኳል። ኢኮኖሚውም በአጭር ጊዜ ቢሆንም ወደኋላ ኋላ እየተመለሰ ነው። ወደፊት ይጓዝ የነበረውን ኢኮኖሚ ነው እየተመለሰ ያለው። ይህንንም ዕድሜው በጨመረ ቁጥር አስቸጋሪ ነው። መርዘም የለበትም ነው እያልን ያለ ነው። ባለፈው 27 ወይም 28 ዓመታት የነበረው ሰላም እኮ በአሁኑ ጊዜ የለም። ያለ ሰላም የትኛው ልማት ነው መፈጸም ይቻለው? ነው ያሉት የሀገሪቱ ሁኔታ ወደ ባሰ ችግር እንዳይሄድ እየሰሩ መሆናቸው ህወሓት ሊቀ መንበር ተናግረው የትግራይ ህዝብና መንግስት ለማንበርከክ የሚደረገው እንቅስቃሴ በህዝብና መንግስት እየተመከተ ነው ብለዋል። ዶክተር ደብረጽዮን በምርጫ ጉዳይ ላይ ሲናገሩ በአሁኑ ጊዜ ላለው የሀገሪቱ ችግር መፍትሄው ምርጫውን በጊዜ ማካሄድ ነው ብለዋል። ብልጽግና ፓርቲ የኢህአዴግ ወራሽ መሆኑን ይናገራል። እኛ እየተናገርን ያለነው ግን ስልጣኑ በኃይሉ የያዘ እንጂ ህጋዊ ወራሽ አለመሆኑን ነው። መፍትሄው ህዝቡ በምርጫ እንዲወሰን ማድረግ ነው ብለዋል። ወሳኒት እያ በተባለ ብትሕና ሕገ መንግስቲ መዓልቱ ኣኺሉ ጥራሕ ይኮን ምርጫው ወሳኝ ነው በተባለው በህገመንግስቱ በተቀመጠው ብቻ አይደለም። ያለንበት ሁኔታ መጥፎ ስለሆነ ወደ ባሰም ሊሄድ ስለሚችል ከዛም ሊያድነን የሚችል ነው ምርጫ ነው ያሉት። ፓርቲያቸው እየተዘጋጀና እየተንቀሳቀሰም እንደሆነ ሊቀመንበሩ ተናግረው በክልል ውስጥ የሚገኙ የፖለቲካ ፓርቲዎችም ለምርጫ እንዲዘጋጁ ጥሪ አቅርበዋል። የዲሞክራሲን ምህዳር ለማስፋት መንግስታቸው እንደሚሰራና ፓርቲዎቹን ለማገዘም ዝግጁ መሆኑን ተናግረዋል። ከኤርትራ ጋር ስላለው የሰላም ሂደት ሲናገሩ ሰላም የህዝቦች ፍላጎት እንደሆነ ገልጸው የድንበር ጉዳይን በዘላቂነት ለመፍታት ደግሞ የእኛ የመሪዎች ተገናኝቶ መነጋገር አስፈላጊ ነው ብለዋል። ብኽልተና ገጽ ክንሰርሓለናታታ ሰላም በሁለታችንም አቅጣጫ ለሰላሙ መስራት አለብን። ትክክለኛውን ሰላም እንዲመጣ እንደ ህዝብ ልንሰራ ይገባል። የሚመለከተው አካልም በጉዳዩ ላይ መስራት አለበት። የሰላም ሂደቱም መንግስት ነው ያደናቀፈው ብለን ነው የምናምነው፣ ህዝብ አይደለም። ግን ሰላም ለማምጣት ሁለታችንም ህዝቦች ከሰራን እናገኘዋለን። ዛሬ ባናገኘው ነገም ካልሆነ ደግሞ ከነገ ወዲያ እናገኘዋለን። ፍላጎታችን እሱ መሆኑን ያውቃሉ። አሁንም ግን ደጋግመን ሰላሙ እንዲረጋገጥ ዝምድናችን ወደ መደበኛ እንዲሸጋገር እንሰራለን እንመከራለን ያልተቋጩ የድንበር ጉዳይ ይሁን ሌሎች ህግና ስርዓት ይዘው እንዲያልቁ እንፈልጋለን በጦርነት የሚቋጭ ነገር አለ ብለን አናምንም አለማዊ ህጎች አሉ በተለይ የእኛ ጉዳይም የዓለም ማህበረሰብ የሚያውቀው ጉዳይ ነው በተቃዋማዊ አሰራር መቋጫ ላይ እንዲደርስ ዝግጁ ነን ስለዚህ በውይይት ተቀራርበህ የሚፈጸም ጉዳይ ነው ሳትገናኝ የሚያልቅ ጉዳይ የለም በአሁኑ ጊዜ መገናኘቱ ነው የሌለው ብለዋል። የኤርትራ ስደተኞች ትግራይ ውስጥ እንደፈለጉ መንቀሳቀስ እንዲችሉ ለማድረግ እየሰሩ መሆናቸው ምክትል ርዕሰ መስተዳድሩ ጠቁመው፣ ወደዚህ እየመጡ ያሉት ኤርትራ ውስጥ ያለውን ስርዓት ስላልተመቻቸው በመሆኑ በስደተኞች መጠለያዎች ውስጥ ሆነ በተለያዩ አካባቢዎች እንዲኖሩ እያደረግን ነው ብለዋል። የትግራይና የኤርትራ ህዝቦች በጋራ የሰሩት ታሪክ እንዳላቸው ሁሉ ወደፊትም የጋራ ታሪክ ይሰራሉ ብለዋል። አክለው ዶክተር ደብረጽዮን ናይ ቀደም ታሪክ አለን ናይ ቀደም ታሪክ ነብር ይንደል የድሮ ታሪክ አለን ግን በድሮ ታሪክ መኖር አንፈልግም አዲስ ታሪክ አሁን ተቀራርበን መስራት አለብን። ከችግራችን እንድንወጣ እነሱም ከችግራቸው እንዲወጡ መገናኘት አለብን። አብረን እንድንለማ መጠጋጋት አለብን ነው ያሉት ዶክተር ደብረጽዮን ቃለ መጠይቁን ያደረጉት የካቲት 11 45ኛ ዓመት ምክንያት በማድረግ ቀድሞ ያካሄዱት እንደሆነ ያገኘ ነው መረጃ ያሳያል። የህወሀት ሊቀንበር ይህንን ትናንት ለህዝብ ይፋ የተደረገው ቃለ ምልልስ ከሰጡ በኋላ የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሀገራቸው ቴሌቪዥን ባደረጉት ቃለ ምልልስ በአሁኑ ጊዜ በአፍሪካ ቀንድ አካባቢ ለሚስተዋለው ትርምስ ችግር ሁሉ የህወሀት መሪዎችና የውጭ እጆች ያሏቸውን ኃይሎች ተጠያቂ አድርጓል። ለዚህ ክስና የኤርትራው ፕሬዚደንት ላነሷቸው የሰላም፣ የድንበር፣ የኢትዮጵያ ምርጫና ሌሎች ጉዳዮች የህወሀት መሪዎች ምላሽ እንዲሰጡ ተደጋጋሚ ተከታታይ ጥረቶች ብናደርግም እስካሁን መልስ አልሰጡም። የፓርቲው ቃል አቀባይ ቃል ቢገቡልንም እስካሁን ልናገኛቸው አልቻልንም። በሀገር ደረጃ አለ ተብሎ ስለሚነሳው የኢኮኖሚ መቀዛቀዝ ትችት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለፓርላማ አባላት በሰጡት ገለጻ የለውጥ አመራሩ ስልጣን ከያዘ ጀምሮ ከፍተኛ የሆነ የኢኮኖሚ ማህበራዊና ፖለቲካዊ ስኬት አስመዝግቧል ብለው ነበር። ለማሳያም ባለፈው መንፈቅ ለአንድ ነጥብ ሁለት ሚሊዮን ዜጎች የስራ ዕድል መፈጠሩን ጠቅላይ ሚኒስትሩ ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም